Vito. B O A. <laughs> ሰላም ጤና ስጥልኝ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ጥቅምት 15 2014 ዓ ም የጋቢና ቪኦኤ መሰናዶ ጀምሯል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማራ ጋር በመሆን አብሬያችሁ ዘልቃለሁ። ለዛሬም ልክ እንደተለመደ ሁሉ በሳምንት ውስጥ ከተደመጡ መርሃ ግብሮቻችን መካከል ተደግመው ቢሰሙ ይጠቅማሉ፣ ይበጃሉ ያልናቸውን መራርጠን ይዘንላችኋል። አብራችሁን ብትሆኑ በአክብሮት እንጋብዛለን። በዚህ ሳምንት ልንጋብዛችሁ የወደድ ነው ና ቀዳሚ ያደረግ ነው የሐኪም ኪሩቤል የዩቲዩብ ገጽ መስራች የሆነውን ዶክተር ኪሩቤል ተስፋዬን ነው። ዶክተር ኪሩቤል ተስፋዬ ከጅማ ዩኒቨርሲቲ የተመረቀ ሲሆን በባርሴሎና ዩኒቨርሲቲም ከተጀመረ ጥቂት አመታትን ያስቆጠረና አዲስና ለየት ያለ ትራንስሌሽናል ሜዲስን የተሰኘ ዘርፍ አጥንቷል። ከሐኪም ኪሩቤል ጋር ቆይታ አድርጌ ነበረ። ቀጥሎ ይሰማል ያው ታውቂያለሽ ብዙ ሰው በኢትዮጵያ የትምህርት ወረቀት ወይም ኳሊፊኬሽን ዲግሪ እና እንትን ውጭ ትምህርት ፈልጎ መግባቱ ላይ ብዙ ክሊር የሆነ ኢንፎርሜሽን የለም፣ እና ከፍላጎት አንስቶ ትምህርቱን መፈለጉ ላይ ምናምን ሁሉ ነገር ራሴ ነኝ ያደረግኩት፣ ኤጀንሲ ምናምን ጋር ሄድኩኝም እና ትምህርቱን መፈለጉ በራሱ ራሱን የቻለ ኤክስፒሪየንስ ነበረ። ምን ምን ዶክመንት ያስፈልገኛል፣ ዲግሪውን ኦተንቲኬት ማድረጉ ይሄ ሪኮመንዴሽኖች መጻፉ፣ እነዚህ አዳዲስ ነገሮች ናቸው ለእኛ ዩኒቨርሲቲ ውስጥ ሰምተን የማናውቀው ነገር ና እሱም ማድረጉ በራሱ ራሱን የቻለ ኤክስፒሪየንስ ነው። እዚህ ደግሞ ከመጣሽ በኋላ የትምህርት ስርዓቱ ይለያል እና እሱም የራሱን የቻለ ነው። ስትኖሪ ደግሞ ራስን ችሎ መኖር እንደ ኢትዮጵያዊ ብዙ ያለ መዝኖ ስራም አለ አይደል? ራስን ማስተዳደር አብስሎ መብላቱ እሱ እራሱን የቻለ ነው ከአካዳሚክ ነገሩ በተረፈ ማለት ነው። አካዳሚካሊ ግን በጣም ብዙ ነገር ያየሁበት አመት ነው። ከሁሉ በላይ ግን ያምን የነበረውን ምርምር የሚያደርጉ ሆስፒታሎች ነጮች ናቸው። በብዛት የሚያደርጉት አይደለም በሽታዎች ላይ እኛ በምናምናቸው ደረጃ፣ ማለቴ እኛ አሁን የሆነ በሽታ ሲኖር ነጮች ተመራምረው ያመጡታል ብለን በምናምነው ደረጃ እነሱ የእኛ ችግር ላይ እንደማይመራመሩ የተረዳሁበት አመት ነው በትልቁ። እና ይሄ ነበር ኤክስፒሪየንስ የስባ በአጭር መስመር ስቋቸው ጥሩ ነገር ያነሳ ይመስለኛል። እስኪ ምሳሌ ስጠኝ ለሱ። ምሳሌ እነሱ እጅ ላይ የሚገኙ ብዙ አድቫንስድ የሆኑ የሜዲካል የላብራቶሪ ቴክኒኮች አሉ። እሱ ጋር ተያይዞ ነው በሽታው የሚመጣው እና ይለያያል፣ ነው ባጭሩ የበሽታዎቹ አይነት እና እነ ያንን ነገር ለእኛ ሀገር ስትወስዱ እነሱች ያለውን ቴክኖሎጂ ለእኛ ሀገር ብልሽ ምርምር ብትሰሪበት ብዙ ለውጥ ያ እኛ ሀገር ለምሳሌ ፊስቱላ የሚባል ችግር አለ። ብዙ ሰው በኢትዮጵያ በዓለም ትልቅ ሆስፒታል የሚገኘው ኢትዮጵያ ውስጥ ነው አደለ። እሱ ለእኛ ችግር ነው እሱ ግን አያውቁትም። ብልሽ መሳሳት አይሆንብኝም እዚህ ያንን ደግሞ ሶል ብል ያደርግ የሚችል ያው ስቴምሴል ብልሽ ያው ሶል ሊረዳ ይችላል። ስቴም ሴል የሚባል አዳዲስ ቴክኖሎጂዎች አሉ አሁን የመጡ ከአራት ዓመት በፊት ምናምን የመጡ እና እነሱን ነገሮች አሁን ለዛ ነገር ብትወስ እኛ ጋር ያንን ችግር ይፈተዋል። እኛ ግን ቁጭ ብለናል። ደግሞ ያንን ችግር ይፈቱልናል እነሱ ብለን። እነሱ አሁን ያንን ቴክኖሎጂ የሚጠቀሙበት ኦርጋን ለመቀጠል የተቃጠለ ሰው ለማሻል፣ ወር ደግሞ ስኳር ታማሚ ሆኑ አልሰር ዴቨሎፕ ያደረገ ሰው እንደዚህ አይነት ሰውን ለማከም ነው። ግን ያን ችግር ደግሞ ውጥ የኛ ትንሽ ይሄ ነገር ነች። እና በጣም በትልቁ ሊፈታልን የሚችሉ ቴክኖሎጂዎች እጃቸው ላይ አሉ። በደንብ መልካም። ብዙ ተማሪዎች ፒኤችዲ ወይም ደግሞ ሌላ አይነት ነገር ይቀጥላሉ። አንተ ግን ከመቀጠል ይልቅ መመለስን መርጠሃል። ለምን ያንን አደረግ ኢትዮጵያ ተመልሼ ነው መስራት የሚፈልገው። አንደኛ፣ ሁለተኛ እሱን ለማድረግ የሚያስችለኝን ነገር አላገኘሁም ለዚህ ማለት የእነሱ በሽታዎች ላይ እየሰራውን የዚህ ፒኤችዲ መስራት እና መቀጠሉን የእኔ ዓላማይም አልነበረም እና አንደኛ ለዛ ነው። ሁለተኛ ብዙም ሳላገለግል ነው ኢትዮጵያ ወደ ትምህርት ውስጥ የገባሁት እና ተመልሼ ማገልገሉ ሁለተኛ ኮቪድም ጊዜ ላይ ሳላገለግል ነው ያለፈው፣ ትምህርት ላይ ሆኜ እና እሱንም ጊዜ ይፈልገዋል መመለሱን እና በመጨረሻ ደግሞ የተረዳሁት ያንን እኔ የነበሩኝን የመጨረሻ ጥያቄዎች ለመፍታት የሚያረገኝ ኢትዮጵያ ውስጥ ያለ የምርምር ተቋም መኖር አለበት። ያንን የተረዳሁት አንድ ሰው መማሩ የተወሰነ ሰው የምንማሩ ሳይሆን በትክክል የምርምር ተቋም የእኛን ችግሮች የምንፈታበት የምንመራምርበት ተቋም ያስፈልጋል። እሱ ደግሞ በዛ ደረጃ የለም። እሱ እሱ ተደማምሮ ነው እዚህ ፒኤችዲን ላለመቀጠል የምንያልኩት። እንግዲህ በኮቪድ ጊዜ አላገለገልኩም ብለሃል። ግን በኮቪድ ወቅት ደግሞ ዩቱብ ላይ የራስህን ገጽ ፈጥረህ የተለያዩ መልእክቶችን ስታስተላለፍ ነበር። ከዛም በኋላ ቀጥለህበታል እና ይሄ የዩቲዩብ አላማ መመስረቱ ምን ነበረ ያው የዩቲዩብ እንዳልሽው ይህን አመት ከምናምን በደንብ ዩቲብ ቪዲዮዎች እየሰራሁኝ እየለቀኩኝ ነበረ ያም የተወለደው እዚህ ሆኜ ትምህርት ላይ ሆኜ የእኛን ዜና የሞተውን ሰው ስታይ እሱ የሚወልብሽ ቁጭት አለ ለአገልግል የሚለው ከዛ ግን ከጀመርኩት በኋላ አሁን ኮቪድም ረገብ ካለ በኋላ ብዙ ነገር ተረድቻለሁ በዋናነት ግን እየሰራሁ ቆየሁ ያደረገኝ እየለቀቅኩ ቆየ ያደረገኝ አንድ በውጭ ሀገር እንደመሆን የምትታዘቢው የማህበረሰቡ የጤና ንቃት አለ፣ የጤና እውቀት ንቃት አለ። ለምሳሌ መንገድ ላይ ውሃ እየተጠጣ ውሃ ቦትሉን ይዞ የሚሄድ ሰው ታያለሽ፣ ቆረ የሚሮጥ ሰው ታያለሽ። ጠዋት ተነስቶ ወይ ደግሞ ስለ እንቅልፋቸው ማይንድ ፉድ ነው ላይ ይህን ያክል ሰዓት መተኛት አለብኝ ሲሉ ታያለሽ። እና እነዚህ ነገሮች የጤና እውቀት መጨመር የአንድ ማህበረሰብ መገለጫዎች ናቸው ራስን ቴክ ኬር ማድረግ እና ብዙ ሰው ብዙ ነገር ማወቅ ይፈልጋል፣ ስለ ጤና ና እንዳየሹም ቪዲዮቹ ላይ ኮቪድ ብቻ ነገር አይደለም፣ ስለ ሰልፍ ኬር ራስን ስለመንከባከብ፣ ስለ ጤና፣ ስለ ትምህርት። ምክንያቱም ጤና ስንል በራሱ ብልችም ዲፋይን እንዳደረገው አካል፣ የመንፈስ፣ የማህበረሰብ ጤና ነው። ስለዚህ መንፈሳችን ጤነኛ መሆን አለበት፣ ማህበረሰባችን ጤነኛ መሆን አለበት፣ አካላችን ጤነኛ መሆን አለበት። እና እሱ ደግሞ ብዙ ፓኬጆች ስላሉት ሰውን ለማስተማር ነው በአንደኛ ደረጃ እና እኔ ደግሞ ፕሮሰሱንም እንጆ ያደረጉት እና ማቆሙ አይመስለኝም እየሰራውት ነው። አሁን እንግዲህ ወደ ሀገር ቤት ልትመለስ ነው። ስለዚህ ምንድን ነው እሱ ሀሳብህ በጣም የምትጥሩ ጥያቄ ነው። እኔንም እያሳሰበኝ አለ ጥያቄ ነው። እንደምታውቂው ኢትዮጵያ ውስጥ አሁን የሕክምና ባለሙያዎች በጣም ብዙ የስራ ባለሙያ አለ። የሙያ ጓደኞቼ የራሱ ቤት የተቀመጡ ብዙ አሉ እና ለእኔ ጋራንቲ ገቡ ነው። ፒ ኤች ዲ ቦታን ትቶ መሄድ በጣም እንትን የሚጠይቅ ውሳኔ ነው የነበረው። እዛ በተለይ ስራ በማይጠብቅብሽ ሁኔታ ላይ አንደኛ ማድረግ የምፈልገው ትምህርቴን መግፋት እፈልጋለሁ። አሁን አሁን ደግሞ ከምርምሩ ደግሞ ወደ ሆስፒታል ተመልሼ ሆስፒታል ስፔሻሊቲ መግፋት እፈልጋለሁ። እሱንም ደግሞ ማድረግ የፈለግኩት ከተቻለ የተሻለ ሀገር ማለት በደንብ ደህና ትምህርቱ ማገኝበት ሀገር ነው። ለእሱ ደግሞ መፈተን ያለብኝ ፈተናዎች አሉ፣ ጊዜ የሚፈጁ አንድ አመት። ቤቱ ታናሽ ልጅ ስለሆንኩ ማሳድገው መገፋው መደግፈው ሰውም ስለሌለ የመማር ነፃነቱ አለኝ በቤተሰቤ እና አሁን ሀሳቤም እንደዛ ነው፣ የመማር ትምህርቴን የመግፋት ነው። ኢትዮጵያ ሄጄ ፈተናዎች አሉ ቢሆኝ መፈተን የሚችላቸው እነሱን ተፈትኜ ደግሞ በውስጥ ደዌ መግፋት እፈልጋለሁ ትምህርቴን። ከዛ ግን ጎን ለጎን የማላቆመው በእርግጠኝነት እንዲሁም አሁንም በደንብ ኢንተረስት ዴቨሎፕ እያረኩት ያለው ነገር ይሄ እንዳልፍ የዩቱቡ እና ከዛ ጋር ተገናኝቶ ያለ ሰዎችን ማስተማር የሚለው ነገር፣ በመጽሐፍም ሬድ የጀመርኩት አለ በዋናነት ደግሞ ኮርሶችን ለስኳር አሁን፣ አንድ ሰው እርግዝና ሲሆን ለእርግዝና ኮርስ አለ የሚሰጥ እሱ ነው። አንድ ፈርስት ኤድ ታውቂያለሽ፣ ሁሉም ሰው መውሰድ ያለበት ኮርስ ነው። እና ያ ትልቅ ጋፕ ነው ማግኘው በኛ ላይ በተለይ እንደዛ። እነሱ ነገሮች ዩትብን እያሳደግኩኝ ይህን እያረግኩኝ ፈጠና ይንተፈት ይሄ ደግሞ ለከፍተኛ ትምህርት ደግሞ መግፋት ነው ማስበው። እሺ፣ ሐኪም ኪሩቤል በጣም ነው የማመሰግነው። ያላነሳሁት ነገር ወይ መጨመር የምትፈልገው ነገር ካለ ባክ አመሰግናለሁኝ። እንግዳ ስላደረግሽኝ ኢትዮጵያዊ ወጣት ሐኪም አንድ ቦታ ላይ ቀርቦ ደግሞ ሳያነሳው ቢቀር በጣም የሚያሳፍር ነገር አለ። በዚህ ሰዓት አንደኛ ምንድን ነው የኢትዮጵያ ተማሪዎች ስራ አጥ፣ አሁን ሐኪሞች ስራ አጥ መሆን በመቶ በመቶ የሎጂስቲክ ወይም ደግሞ የነገሮችን የማቅረብና የማስተካከል ችግር ስለሆነ ማንም ይህን ፕሮግራም የሚሰማ ሰው፣ የሚመለከተው አካል ካለ እባካችሁ እነዚህ ልጆች አሁን ታችንም የሀገር ተስፋ ናቸው። እነዚህ ልጆች ያብሬ ተምር ያሉ ብዙዎቻችን፣ አንደኛ ሁለተኛ፣ ሶስተኛ የምንወጣን ከልጅ ጀምሮ ያደግን እና ስፔሻል ትሪትመንት ይገባቸዋል ሳይሆን እንደ ሀገርም ተስፋ እኮ የተባሉትን ነገር ያረጉ ልጆች ቁጭ ሲሉ ቤት ውስጥ በጣም ይከብዳል በተለይ በተለይ በጣም ይከብዳል እና እሱን ነገር ተናግሬ ማለት እፈልጋለሁ። ስለዚህ ምን ይደረግ? ብዙ ብዙ የመፍትሄ ሀሳቦች ይነሳሉ እና እኔ በጣም ደግሞ የማምንበት ትልቁ ነገር እኔም በራሴ አይደንቲፋይ እያደረጉት የችግሩ ምንጭ ህክምና እንደ ሌላው ሙያ አደለም። አንደኛው በዋናነት ምክንያቱም የሰው ልጅ ላይ ነው የሚሰራው። ስፔንም የሆነ አሁን ከዚ ስታንዳርድ አለ፣ የዓለም ስታንዳርድ አለ። ለምሳሌ ሆስፒታሎቻችንም ሶስተኛ ሆስፒታል ተርሸሪ ሆስፒታል መባል የማይገባ ሆስፒታል ከሆነ መባል የለበትም። አንድ ሐኪም ሐኪም መባል ከሌለበት መባል የለበትም። ስታንዳርድ ፈተናዎች አሉ፣ ስታንዳርድ ቼክሊስት አለ። አንድን ሆስፒታል ፕራይመሪ ሆስፒታል ስትዪው፣ ሰከንደሪ ሆስፒታል ስትዪው። ስለዚህ እኔ የምለው በሰዎቹም ላይ በፋሲሊቲዎቻችንም ላይ ያለውን ስታንዳርድ መመለስ ከቻለ ምክንያቱም ያንን ያንን ያንን ናሽናል ስናደርግ ብሔራዊ ያረግ ነው ከዛም አልፈን አሁን ክልላዊ እያደረግ ነው የነዛን ነገሮች ስንመስጠት እና ያንን ኮምፕሮማይዝ ስናደረግ ሕዝቡም ይጎዳል፣ ባለሙያውም ይጎዳል እና እሱን እሱን እንደ አንድ ትልቅ የረዥም ጊዜ ቅድም ቢሆን እንደ ትልቅ ሶሉሽን የችግሩን መፍትሄ ነው ብዬ አምናለሁ። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ የእሁድ ምሽት መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። ተከታዩ እያደረግነው ነው ዘገባ ደግሞ ከአየር ንብረት ለውጥ ጋር እያያዛል። የአየር ንብረት ለውጥ ጫና በተለያዩ የኢትዮጵያ ክፍሎች ላይ እየታየ ይገኛል። ስመኝሽ የቆየ በዚህ ዙሪያ ያጠናቀረችው ዘገባ ቀጥሎ ይቀርባል። የስልሳ ስምንት ዓመቱ አቶ ኒኔ ሆርሲሳ በምስራቅ ሸዋ አዳሚቱሉ ወረዳ ተወልደው ያደጉ ገበሬ ናቸው። በልጅነታቸው የነበረውን አካባቢ ሲያስታውሱም በጥቅጥቅ ደን የተሸፈነ እና ልዩ የተፈጥሮ ውበት የተላበሰ ከመሆኑ በላይ ዝናብ እንደ ልብ ይጥል ነበር ይላሉ። ድሮ በጣም ግሪን ኤሪያ ነበሬ በጣም ክረምትም ሙሉ በሙሉ ነበሬ። እዚህ ህዝቡ እንኳን ያውቋል ዝናብ አላቆረት ብሎ ሽማግሌዎች ወደ አንድ አካባቢ ላኪ የሄዱና ዝናቡን ከኛ ላ ቀንሱ ብሎ ሄዶ ያመለከቱበት ጊዜ እስከ ዛሬ ድረስ ትዝ ይለኛል። የበጋ ውራት ትንሽ ነው ቢያንስ አምስት ወይም ደግሞ አራት አካባቢ ማኑ ሰዎች ጤና ደግሞ ሰላምና ጤና ዱሮ ሰው ባለትዳርና የስድስት ልጆች አባት የሆኑት አቶ ኒኔ ያ በልጅነታቸው በደን ተሸፍኖ የሚያውቁት መንደራቸው ተራቅቶ ወደ በረሃማነት መቀየሩ ያሳዝናቸዋል። በተለይ ደግሞ ዝናብ እንደ ቀድሞ ባለመጣሉ የተለመደውን በቆሎ በቀላሉ እንዳይዘሩ ስላደረጋቸው ቤተሰባቸው ስጋት ላይ መውደቁን ያስረዳሉ።

ጨምር አቶ ኒኔ የሚኖሩበት አዳሚ ቱሉ ወረዳን ጨምሮ ምዕራብ አርሲን እንዲሁም የአዋሳን ዙሪያ የሚያካትተው መካከለኛው ስምጥ ሸለቆ ላይ ከፍተኛ ተጽዕኖ እያደረሰ ነው። በተለይ የዝናብ መቀነስ ዋና የአካባቢው የሰብል ምርት የሆነው በቆሎ እንደ ልብ እንዳይበቅል በማድረጉ ማህበረሰቡ በአጭር ጊዜ የሚደርሱና አነስተኛ ምርት ያላቸውን እህሎች እንዲዘራ እየተገደደ መሆኑን የኢትዮጵያ ስነ ሕዝብ ጤናና አካባቢ ጥበቃ ወይም ሰላም በመጽሐረ ቃሉ ፒችኢ ኢትዮጵያ በመባል የሚታወቀው ጥምረት የመካከለኛው ስምጥ ሸለቆ ፕሮጀክት አስተባባሪ አቶ አበባየው ካሳይ ነግረውናል። በፊት ቢያንስ በቆሎ ከሶስት እስከ አራት ወር ድረስ ያልተቆራረጠ ዝናብ ይፈልጋል። አሁን ደግሞ የዝናብ መጠኑ ስለቀነሰ በሁለት ወር አካባቢ የሚደርሱ ነገር ግን ምርታማነታቸው አነስተኛ የሆኑ የበቆሎ ዘሮችን ነው አሁን ባለፈው ዓመትና ዘንድሮ የዘሩት። ስለዚህ በአጭር ጊዜ የሚደርሰውን ፈልገው ሳይሆን ተገደው እንዲዘሩ ሆኗል ማለት ነው። ሌላው ደግሞ መዝራት እንዳለ ሆኖ ወደ ሌላ ሰብል መቀየር ለምሳሌ ቦሎቄ፣ ጤፍ እና የመሳሰሉትን። ነገር ግን እነዚህ እህል አይነቶች የበቆሎ ያህል ምርት አይኖራቸውም። ስለዚህ ግብርና ተለያዩነት ወይም አግሮባይደቨርሲቲ የምንለው የእሱም አይነት ይቀንሳል ማለት ነው። ከምርት መቀነስ በተጨማሪ በመካከለኛው ስምጥ ሸለቆ ከዚህ በፊት ታይተው የማያውቁ የአዝእርት በሽታዎች መብዛታቸውም ገበሬውን ለከፍተኛ ችግር እንደዳረገው አቶ አበባየው ያስረዳሉ። በፊት እዚ አካባቢ በተለይ በመካከለኛው ስምጥ ሸለቆ ቆላማ አካባቢዎች ላይ የበቆሎ በሽታ ያን ያህል አይታወቅም፣ ግን በቆሎ ላይ የተለያዩ ኬሚካሎችን አይረጩም። አሁን ግን የተለያዩ ተዋሲያንና የተለያዩ በሽታዎች መምጣት ጀምረዋል ማለት ነው። አንገሶች፣ ዋግ እና የመሳሰሉት ከዚህ ጋር ተያይዞ አሳደሩ የተለያዩ ፔስቲሳይዶችን ወይም ጸረ ተዋሲያንን ይረጫል። ጸረ ተዋሲያን ደግሞ ብዙ ጊዜ ዋጋቸው ከስ ያለ ነው። ስለዚህ ለምርት ግብአት የሚያወጣው ወጪ ከበፊቱ በብዙ እጅ ጨምሯል። ይህን ስልሽ ሰው በጣም ትንሽ አድርጎ ሊያስበው ይችላል። ሶስት የአራት የራሱ የሚረጭበት ሁኔታ አለ። ስለዚህ ሰፋ ያለ መሬት ያለው አርሶ አደር ለግብአት ወይም ለነዚህ ጸረ አረምና ጸረ ታዋሲያን ምን ያህል ወጪ ሊያወጣ እንደሚችል ያው መገመት ይቻላል። ምርቱም ቀንሶ ግን ለእነዚህ በሽታዎችና ጸረ ታዋሲያን የሚያወጣው ኮስት ሲጨምር ዞሮ ዞሮ ኔት ኢንካሙ ለመቀነስ የመቀነስ ሁኔታ አለ ማለት ነው አቶ ኒኔ እንደሚሉት ለጸረ ተዋሲያን ከሚወጣው ወጪ በተጨማሪ የአፈር መሸርሸር ከጊዜ ወደ ጊዜ መሬቱን ለምነት እያሳጣው በመምጣቱ ገበሬው ማዳበሪያ ለመጠቀም ተገዷል። ድሮ ማዳበሪያ አልፈልግም ክረም ሱ ያሳግባል መሬቱ። የድሮ አፈርና የአሁኑ አፈር የተለያየ የድሮ አፈር በጣም ሚኒራል እንትን ያለው ነው። የአሁኑ ግን በዓመት በዓመት በመዳበሪያ ተቀፍጦ

የአየር ንብረት ለውጥ ባስከተለው የዝናብ እጥረት ምክንያት በአዳሚ ቱሉ ወረዳ ብቻ በ2013 ዓ.ም በ3700 ሄክታር መሬት ላይ ተዘርቶ የነበረ እህል ሳይበቅል ቀርቷል። ከ1380 ሄክታር በላይ የሚሆን መሬትም ሳይዘራበት ቀርቷል። በዚህ ምክንያት በአካባቢው ድርቅ እየተባባሰ ሄዶ በአንድ ዓመት ውስጥ 946 ከብቶች ሞተዋል። ከዓመት በፊት በሰባት ቀበሌዎች ውስጥ ይረዱ የነበሩ 4590 ሰዎች ቁጥርም ወደ 20 ቀበሌዎች አድጎ አሁን 54010 ሰዎች እርዳታ ጠባቂ ሆነዋል። አቶ ኒኔም በሚኖሩበት ሀገር ከብቶች የሚበሉት ታተው ሲሞቱ ማየት እጅግ ያሳዝናቸዋል። ድሮ እንስሳት በቂ ሳር ያገኛሉ። እንስሳ የሚውሉባት ሰፊ መሬት አለ። ይህ እንደገና ሁሉ የሚባል ከግራርና የሚወርቆ ፍራፍሬዎች አሉ። ከእንጨቶች ላ ከብቶች ይበላሉ። በአሁኑ ጊዜ እንጨቶች ቀርቀፋም ሆነ አጆ ዶጆቲ የሚሰጡትን ዘሮች ከላይ ከራቅሶ ከብት የሚበላ አንድም ነገር ወደ መሬት ጠብ የሚል ነገር የለም። ከብቶች የሚበሉት የለም። በአሁኑ ጊዜ ከብቶች ሲታዩ በጣም የሚያሳዝን ነው። ከብት ጠግቦ አይገባም። አንደኛ መሬት የለም ሄዶ የሚበላበት ከብቶች በራ ብዬ ያላቁ የሚበሉት ነገር የለም። የአየር ንብረት ለውጡ ያስከተለው የምርት ማነስ ከሌሎች ሀገራዊ ሁኔታዎች ጋር ተደማምሮ በአካባቢው ማህበረሰብ ውስጥ ያደረሰውን የዋጋ ግሽበትም አቶ አበባየው እንዲህ ይገልጹታል። አንደኛ በአካባቢው በዋነኛነት የሚመረተው እንግዲህ ቀደም ብዬ እንደተናገርኩት በቆሎ ነበረ። ባለፈው ዓመት የበቆሎ ዋጋ ከነበረው ዘንድሮ በኦልሞስት ወደ እጥፍ የሚባል አካባቢ ጨምሯል። ባለፈው ዓመት ማክሲመም ወደ አንድ ሺህ ብር ነው በኩንታል አካባቢ። አሁን ምናልባት በዘንድሮ ዓመት በተለይ በቆሎ ምርት እዚህ አካባቢ ከመጥፋቱና ከመቀነሱ ጋር በተያያዘ ከሁለት ሺህ እስከ ሁለት ሺህ አምስት መቶ አካባቢ በኩንታል ደርሷል። የዝዋይ ላንጋኖ፣ አብያታ እና ሻላ ሐይቆችን እንዲሁም በርካታ የዱር እንስሳትና እጽዋትን ጨምሮ ከፍተኛ የብዝሃ ሕይወት ክምችት ባለበት መካከለኛው ስምጥ ሸለቆ የህዝብ ብዛት ቁጥር መጨመርና ያንን ተከትሎ የሚመጡ የእርሻ መስፋፋቶች ምክንያት እየተራቆተ መሄዱ ለአየር ንብረት ለውጡ ከፍተኛ አስተዋጽኦ ቢያደርግም አቶ አበባየው ባለም አቀፍ ደረጃ የካር ካርቦን ዳይኦክሳይድ ልቀት እያስከተለ ያለው የከባቢ ሙቀት መጨመርም የራሱ አስተዋጽኦ አለው ይላሉ። ዓለም አቀፍ ደረጃ ያሉ የተለያዩ ግሎባል ዋርሚንግ ወይም ለዓለም ሙቀት አስተዋጽኦ የሚያደርጉ ለአየር ንብረት ለውጥ የሚያደርጉ ተጽዕኖች አስተዋጽኦ ያደርጋሉ። በሀገር አቀፍ ደረጃ የተለያዩ ቦታ የሚደረጉ እንደዚሁ ተፈጥሯት መመናመን ለዚህም አካባቢ አስተዋጽኦ ያደርጋሉ። እዚህም አካባቢ ያለው ሁኔታ ለዚ አካባቢ አስተዋጽኦ ያደርጋል። አቶ አበባየው የአየር ንብረት ለውጥ በመካከለኛው ስምጥ ሸለቆም ሆነ በቀሪው የኢትዮጵያ አካባቢዎች እያደረሰ ያለውን ተጽዕኖ ለመከላከል የአየር ንብረት ለውጥ አይበገሬ የሆነ ማህበረሰብ መፍጠር እንደሚያስፈልግ ያሰምሩበታል። የቀሩ የተፈጥሮ ሀብቶችን ለመጠበቅና የተራቆጡትን መልሶ ለማልማትም መንግስት፣ መንግስታዊ ያልሆኑ ድርጅቶች እንዲሁም ማህበረሰቡ በተፈጥሮ ሀብት ጥበቃ ስራ ላይ ማተኮር እንዳለባቸውም መክረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ tentang DC ለምሽቱ በሶስተኛ ደረጃ ወደ መረጥነው ነው መሰናዶ ደግሞ እንሻገር። ከወጣት የሳይክል ተወዳዳሪ ጋር ያስተዋውቀናል። ወጣቱ የድሬዳዋ ከተማ ነዋሪ ሲሆን አዲስ ቸኮል አነጋግሮታል። ክያ ጀማል የአስራ ሁለተኛ ክፍል ተማሪ ና የአስራ ስምንት አመት ወጣት ነው። በብስክሌት ስፖርት የድሬዳዋ ፖሊስ ክለብን በመቀላቀል ባለፈው አመት የኢትዮጵያ ሻምፒዮና ሲሆን ኢትዮጵያን በመወከልም በአፍሪካ ና አለም አቀፍ ውድድር መድረኮች መሳተፍ ጀምረዋል። ለዚህ ጉዞ በዋናነት አባቱ ጀማር ሮጎራ ትልቅ አስተዋጽኦ እንዳበረከተለት ይናገራል። አባቴ ጀማር ሮጎራ ይባላል። የኢትዮጵያ ሶስት ጊዜ ብስክሌት ሻምፒዮና ና እንዲሁም የ1980 እንደ ኤሮፓያን አቆጣጠር ኦሎምፒክ ተሳታፊ ነው። እንግዲህ ብዙ ታሪኮች አሉት። አባቴ በብስክሌት ከአስር አመታት በላይ አሳልፏል። ይህም ደግሞ ብዙ ውጤቶች እና ሜዳሊያዎችን አምጥቷል። ለሀገርም ብዙ አገሮች ላይ አልጄሪያ፣ ኦል አፍሪካን ጌምስ ማለት ነው። በጣሊያን፣ በራሽያ የተለያዩ ሀገራት ላይ የብሔራዊ ቡድን ወክሎ በጥሩ ውጤት ብስክሌትን ሲጋልብ ቆይቷል። ና እኔም ደግሞ ወደዚህ ስፖርት የገባሁት የእሱን ፈለጋ ይቺ ና ከህጻነቴ ጀምሮ ሳይክል ይገዛልኝ ነበረ ገና የሶስት አመት ልጅ እያለሁ እና ሳይክል እንድለምድ በጣም ትልቅ አስተዋጽኦ አድርጎልኛል። ከዛም የእሱን ሜዳሊያዎች ቤት ያሉትን የክብር ማሊያዎች እያየው ነበር ያደርኩት ና በዚህ ነው የብስክሌት ፍቅር ቀስ በቀስ ወደ ውስጤ እያደረ ልክ አስር አመት ሲሆነኝ ነው ብስክሌት ለመጀመር የተገደድኩት ማለት ነው። መጀመሪያ ብስክሌት ውድድርን ያደረኩት ያው አስር አመቴ ላይ ነው እና አስር አመቴ ላይ ደግሞ ትንሽ ከባድ ነበረ። የመጀመሪያ ውድድሬ በጣም ፈታኝ ነበረ። ውጤት ለማምጣት አዳጋች ሁኔታ ላይ ነበርኩኝ። ውጤት አላገኘውም። ውጤቱ እንደሆነ ባስታወስ አስራ አምስተኛ ይመስለኛል ወጥተዋል። ግን ያው ከዛ ቀስ በቀስ ልምምድ እየሰራው ከሚበልጡኝ ልጆች ጋር አንድ ላይ እየሰራው ከኛ በላይ የነበሩ አሰልጣኞቻችን ጋር አንድ ላይ እየሰራን እያሻሻልኩ የመጣበት ውጤት አለ። ይህ የገባሁት ከሁለት አመት በፊት ነው በድሬዳዋ ፖሊስ ሳይክል ክለብ ውስጥ ብስክሌት ክለብ ውስጥ የታቀፍኩትኝ ሁለት አመት ሆኖኛል አሁን። እና የመጀመሪያው ውጤቴ እንደ ሀገር አቀፍ ድሬዳዋ ክ ያመጣውት አመርቂ ውጤት ነው የሚባለው በ2013 ነው። ይሄ ማለት ባለፈው አመት ነው። አዳማ ላይ በተደረገው የብሔራዊ ቡድን ማጣሪያ ለአፍሪካ ሻምፒዮን ማጣሪያ ማለፍ ብሔራዊ ቡድን ለመመረጥ እዛ ላይ ሁለት ውድድሮችን አድርገን ነበር። አንደኛው የግል ሰዓት ሙከራ ነው። አንደኛው ደግሞ የጎዳና ውድድር ነው። የመጀመሪያውን የግል ሰዓቱን ሁለተኛ ነበር የወጣት ከዛ በመቀጠል ያለው ደግሞ አንደኛ ነበር የወጣሁት ና ያ ነው የመጀመሪያው ትልቁ ውጤት ለኔ አገር አቀፍ በሆነ ውድድር ላይ ኪያ ይህን ሀገር አቀፍ ስኬቱን ተከትሎ ባለፈው አመት ለመጀመሪያ ጊዜ በአፍሪካ መድረክ ኢትዮጵያን የሚወክልበት እድል አግኝተዋል። ከዛ ያው በዛ ውጤት መሰረት ተመርጠን ከድሬዳዋ ሶስት ልጆች የቡድን አጋሮች አሉ። ሁለት ሌላ አሚር ጃፈርና ዘሪሁን የሚባሉ እና ከነሱ ጋር ነበረ። ግብጽ ኤር ነው ግብጽም ሄደን አሪፍ ቆይታ ነበር። የመጀመሪያ የብሔራዊ ቡድን ተሳትፎ ነበረ። እዛም ጥሩ ውጤት ነበረ። አስራ ሁለተኛና ያኛ ነበር የወጣውትኝ እግዚአብሔር ይመስገን፣ አሪፍ ነበር። ብዙ የተማርኩበት ነው። ብዙ ልምድ የቀሰምኩበት ውድድር ነበረ። ከዛ ከተመለስም በኋላ ደግሞ የኢትዮጵያ ሻምፒዮና ውድድር ነበረን ሞጆ ላይ ሰኔ አካባቢ 2013 እና እዛ ላይም የግል ሰዓት ሙከራውን አንደኛ ነው የወጣሁት። ከወር በፊት ደግሞ በቤልጅየም በተካሄደው የዓለም ሻምፒዮና ተሳታፊ ሆኑ፣ እንደ ጀማሪ ጥሩ ውጤት እንዳመጣ ይናገራል። አዎ ከአንድ ወር በፊት ነው የዓለም ብስክሌት ሻምፒዮና በቤልጅየም ተካሂደው ነበርና ለዛ ውድድር በኢትዮጵያ ሻምፒዮና ላይ ያስመዘገብኩትና ያው በዚህ አመት አገር አቀፋ የውድድር ሁለትን ያደረግ ነው በሁለቱም አመርቂ ውጤት አምጥቼ ስለነበረ በዛ ነበረ ተመርጬ እዛ ላይ ልሳተፍ የቻልኩትኝ። በወቅቱ የቤተሰብ ድጋፍ በጣም ከፍተኛ ነበረ። የአየር ቲኬት ሸፍኖልኝ ነበር የሄድኩትኝ። እዛ ከገባው በኋላ ግን የአለም ብስክሌት ፌዴሬሽንና የኢትዮጵያ ብስክሌት ፌዴሬሽን የሆቴልና የምግቡን ችለውኛል። ሌላም ሁለት ተጫዋቾች ነበረ። እዛ ላይ የተሳተፍ ነው በ19 በታችና 23 አመት በታች ኢትዮጵያን የወከል ነው። ሁለታችን ነበርን እና በጣም ሀሪፍ ጨዋታ ነበረ። እሱም ትልቅ ልምድ ያገኘበት ነው። ከአለም ኮከቦች ጋር ነበር የተወዳደር ነው። በጣም ሀሪፍ ነበረ። ትልቅ ኤክስፒሪየንስ ነው ለኔ። ያው የመጀመሪያው ውጤት የግል ሰዓት ሙከራ ነው። የግል ሰዓት ሙከራው ላይ ከአለም 69ኛ ነው የወጣውት ከአፍሪካ የሰዓቱ አንደኛ ነው ሲታይ ከነበር ነው። ሞሮኮ፣ አልጄሪያ፣ ሳውዝ አፍሪካ፣ ኢትዮጵያ ና ሩዋንዳ ነበረን። ያው እኛ ሁለት ብንሆንም የተቀሩት አራት ያሰለፈም አለ እንደያላቸው የብር አቅም ነው። ሶስትም ያሰለፉ አገራቶች ነበሩ። ከዛ አንጻር አንደኛ ነበረ የእኔ ሰአት እና ደስ የሚል ነው። ሁለተኛ ውድድር ላይ ደግሞ የጎዳና ውድድር ሰማኒያ ሰባተኛ ነው የወጣትኝ። መጀመሪያ ውድድሩ ሲጀመር የመውደቅ አደጋጋት ሆኜ ነበር ተነስቼ ያው ውድድሩን ለመጨረስ ጥረት አርግቻለሁ። መቶ ሰባ አራት ተጫዋች ነበርን በአጠቃላይ ውድድሩ ላይ የገባ ነው ከተለያየ አለም እና የሁለተኛ ውድድር ላይ ደግሞ ከአፍሪካ ሶስተኛ ነው ውጤቴ እና ደስ ይላል። ኪያ ስለወደፊት ወደፊት ህልሙ የሚናገር ያው እግዚአብሔር ከፈቀደ የፕሮፌሽናል ህልም አለኝ። ከልጅነቴ ጀምሮ የነበረኝ ህልም ነው። እናም አሁን መንገዱ ተጀምሯል ብዬ ነው የማምነው። ይሄ የመጀመሪያ ስቴፕ ብዬ አምናለሁ፣ እና ከዚህ በይበልጥ ጠንክሬ ሰርቼ ከማገኛቸው እድሎች ላይ በደንብ ተሳትፎውን ያጠናክሬ የተለያየ ጥሩ ውጤት ለሀገሬም ጥሩ ውጤት ይዤ እንደምመለስ እና የፕሮፌሽናል ህይወት የማሳካት አላማ ነው ያለኝ። ያ ነው ትልቁ ግቤ፣ እየሰራሁትም ያለሁት ለዛ ነው። ሌላው ትልቁ ነገር ደግሞ የሀገሬን ባንዲራ በትላልቅ መድረክ ላይ እንግዲህ የዓለም ሻምፒዮን በየዓመቱ የሚደረግ ውድድር ነው። ከዚህ በላይ እንግዲህ ጠንክሬ ሰርቼ አንድ ቀን ወርቁን ሜዳ ላይ የማምጣት ህልም አለኝ። ኪያ ጀማል በብስክሌት ውድድር ይህን ስኬት ሲያስመዘግብ ትምህርቱን ግን ችላ እንዳላለ ነው የሚናገረው። ትምህርት ያው ከታች ጀምሮ የደረጃ ተማሪ ነኝ። ያው በትምህርቴ ቤተሰብን በጣም ነው የሚያግዘኝ ከአንድ እስከ ሶስት ማለት ነው እና አሁን አስረኛ ክፍል ማትሪክ ፈተና አልነበረም በኛ ጊዜ ቀርቶ ነበርና እዛ ላይ ውጤቴ አንደኛ ነበረ የወጣሁት። ከዛ የፎርዝ ኳርተር ደግሞ ሁለተኛ፣ ሶስተኛ እንደዛ ነው ውጤቴ። በብስክሌት ህይወቱ ፈር ቀደደለት አባቱ ባሻገር ወላጅ እናቱም ውድድር ቦታ ድረስ አብረው በመሄድ ያበረታቱት እንደነበር ክያ ይናገራል። ለዚህ ስኬቱ ግን የብዙዎች እጅ አለበት ባይ ነው። እናትና አባቴ ትልቁን ድርሻ ያላቸው ይህን ስፖርት ከመጀመሪያው አንስቶ እንደወደውና ገብቼ ውጤታማ እንደሆነ ያደረጉኝ እነሱ ናቸው እና በጣም ነው ማመሰግነው። እናትና አባቴን ወዳቸዋለሁ፣ አክብራቸዋለሁ። ላሉ በዚህ አጋጣሚ ቃል የለኝም ለእነሱ ያለኝ ቦታ እና ሌላው የድሬዳዋን ህዝብ በጠቅላላ ያለ በጣም ላመሰግን ፈልጋለሁ። ከጎኔ ሆነው አንድ ላይ ሲጨናነቅ ነበርና፣ በኦንላይንም ውድድሩን እያየ ሲደግፍ ነበረ። በጣም አመሰግናለሁ። የኢትዮጵያ ህዝብ አጠቃላይ በጣም ነው የማመሰግነው። የኢትዮጵያ ብስክሌት ፌዴሬሽንም ላደረገልኝ ድጋፍ አመሰግናለሁ። ጓደኞቼ፣ የቡድን አጋሮቼ፣ አሰልጣኞቼ ሁላችሁንም በጣም ከልብ አመሰግናለሁ። እንዲሁም የድሬዳዋ ፖሊስ ክለብ አመራሮችን በጣም ላመሰግን እንፈልጋለሁ ችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የእሁድ ምሽት መሰናዳችንን እዚህ ላይ ፈጸምን። በነገው ምሽት በመደበኛው መርሃ ግብር እንገናኝ እያለን የምንሰናበታችሁ ኤደን ጋርሞ በመስተንግዶ ኤልያስ አስማረ በቅንብሩ ነው። በጀመርነው ሙዚቃ እንሰናበታለን። ደናደሩ